The voice of America. ኢትዮጵያን ሴኪሪቲስ ኤክስቼንጅ የተባለ የነዋይ ዋስትና ሰነዶች ልውውጥ ገበያ ለማቋቋም የሚያስችል ስምምነት ተፈረመ። ስምምነቱ የገንዘብና የቴክኒክ ድጋፍ ለማቅረብ እያስችላልም ተብሏል። ዘገባውን ለዛሬ ያጠናቀረልን አዲስ ዘጋቢ ከአዲስ አበባ አግኝተናል። ዘጋቢያችን ገብረ ሚካኤል ገብረ መድህን ይባላል። እንግዲህ ለአማርኛ ቋንቋ ዛሬ ለአሜሪካ ድምጽ ማለቴ ነው የመጀመሪያ ዘገባው ነው። እንኳን ደህና መጣህ ብለን ገብረ ሚካኤልን ዘገባውን እንደሚከተለው እናቀርባለን። በኢትዮጵያ ገንዘብ ሚኒስቴር በኢትዮጵያ ኢንቨስትመንት ሆልዲንግስ እና ኤፍኤስዲ አፍሪካ በተባለ የእንግሊዝ ኩባንያ መካከል በተፈረመው ስምምነት መሰረት ይቋቋማል የተባለው የኢትዮጵያ የነዋይ ዋስትና ሰነዶች ልውውጥ ገበያ ኢትዮጵያን ሴኪሪቲ ኤክስቼንጅ ኢኤስኤክስ የሚል ስያሜ ተሰጥቶታል። የገበያውን ምስረታ ለማፋጠንም አስፈላጊ የሆኑ ሥራዎችን የሚያከናውን የፕሮጀክት ቡድን ተቋቁሟል። ኤፍኤስዲ አፍሪካ የተባለው ድርጅት የቴክኒክ ድጋፍ፣ ህጋዊ ጉዳዮችን የማማከር አገልግሎትና ገበያውን ለማስጀመር የሚያስፈልጉ ሌሎች ወጪዎችን እንደሚሸፍን በስምምነቱ ላይ ተገልጿል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ስምምነቱ ለኢትዮጵያ ንግድና ምጣኔ ሀብት ጠቃሚ ነው ብለውታል። በታሪካችን የመጀመሪያ የሆነው የኢትዮጵያ ንዋይ ዋስትና ሰነዶች ልውውጥ ገበያ መመስረቱ ለኢትዮጵያ የንግድ ኢንዱስትሪና ለአፍሪካ ቀንድ ምጣኔ ሀብት አዲስ ዘመን መምጣቱን ያበሰረ ነው። በኢትዮጵያ ገንዘብ ሚኒስቴር በኢትዮጵያ ኢንቨስትመንት ሆልዲንግስና በአይ ኤፍ ዲ አፍሪካ መካከል ዛሬ የተደረሰው ስምምነትም ራዕያችንን ለማሳካት ትልቅ እርምጃ ነው። ኢትዮጵያን ሰኪዩሪቲስ ኤክስቼንጅ በአፍሪካ ሰላሳኛው ገበያ ሲሆን ለኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች ማንቀሳቀሻ የሚሆን ብድር ለመስጠት የሚያስችል እድል እንደሚፈጥር ተገልጿል። በኢትዮጵያ በየጊዜው የብድር ፈላጊው ቁጥር እየጨመረ ቢመጣም የኢትዮጵያ ባንኮች ግን እስካሁን ባለው አሰራራቸው የረዥም ጊዜ ብድር ባለማቅረባቸው በልማት ላይ ችግር ሲያጋጥም መቆየቱ ተገልጿል። አዲሱ ስምምነት ይህን ችግር ሊፈታ እንደሚችልም ተገምቷል። አሁን በባንኮች ዘንድ የሚስተዋለውን ለረጅም ጊዜ ብድር ያለማቅረብ ክፍተት በዚህ አሰራር እንደሚፈታ በሥነ ሥርዓቱ ላይ የተሳተፉ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ አቶ ማሞ ምህረቱ ለአሜሪካ ድምፅ ተናግረዋል። ኢትዮጵያ ውስጥ የረጅም ጊዜ ፋይናንስ ማግኘት ያለው እድል በጣም ጠባብ ነው። ነጋዴዎች፣ የቢዝነስ ባለቤቶች፣ የስራ እድል ፈጣሪዎች ፋይናንስ ለማግኘት ቢፈልጉ ብድር ለማግኘት ቢፈልጉ በዋነኛነት የሚሄዱት ባንኮች ላይ ነው። ባንኮች በተፈጥሯቸው የሚሰጡት ብድር የአጭር ጊዜ ብድር ነው። ስለዚህ እንዴት ተብሎ ነው የረጅም ጊዜ ብድር ማግኘት የሚቻለው የሚለው ጥያቄ በጣም ወሳኝ ጥያቄ ነው። ስለዚህ በኢትዮጵያ ውስጥ የረጅም ጊዜ ብድር የሚሰጥ የማርኬት ኢንፍራስትራክቸር ወይም መዋቅር ወይም ደግሞ ፕላትፎርም የለም። ስለዚህ የኢትዮጵያ ሴኩሪቲ ኤክስቼንጅ መኖሩ በዋነኛነት ስራ ፈጣሪዎች፣ የቢዝነስ ባለቤቶች የረጅም ጊዜ ፋይናንስ ከገበያው ለማግኘት የሚያስችል ትልቅ መሳሪያ ሆኖ ያገለግላል ማለት ነው። ኢትዮጵያን ሴኪዩሪቲስ ኤክስቼንጅ የተባለ የነዋይ ዋስትና ሰነዶች ልውውጥ ገበያው ሲቋቋም ከግሉ ዘርፍ አዳዲስ ኢንቨስትመንቶችን ለመሳብ እንደሚያስችል እንዲሁም ከፍተኛ የገንዘብ አቅም ለሚፈልጉ አልሚዎች ተጨማሪ የገንዘብ ምንጮችን እንደሚያፈላልግ በስምምነቱ ላይ ተነግሯል። ለአሜሪካ ድምጽ ሬዲዮ ገብረ ሚካኤል ገብረ መድህን ከአዲስ አበባ